የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ መስከረም 8 2012 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ ሀያ ሺ ዩኒት ደም ነው ማሰባሰብ የተቻለው ማለት ነው። የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ኃላፊ የሆኑት አቶ ኃይለ ሰማያት መርሃ ጥበብ ናቸው። ከአንድ ሚሊዮን በላይ ኢትዮጵያውያን ባለፉት ስድስት ወራት ብቻ ለከተማው ያደረጉትን መልካም ነገሮች ቆየት ብለው ይዘረዝራሉ። በሌላ ዜና ደግሞ በአሜሪካና ሜክሲኮ ድንበር መካከል መፈናፈኛ እንዳጡ የሚናገሩ ኢትዮጵያንና ኤርትራውያን ለአሜሪካ ድምፅ ራዲዮ ያሉበትን አስቸጋሪ ሁኔታ አጋርተዋል። ዋና ችግሩ ዋና ችግሩ አሁን መንገድ መንገዱ ነው። ከዚህ መውጣት ነው እና የለን በቃ ቤዚግ ነገር የሚባል ነገር የውድሰድ የሚስፈልግ ነገር እዚ የለን። ሙሉ ዘገባው ቆየት ብሎ ይደመጣል። ከእነዚህ ጉዳዮች በተጨማሪ ወደ ኪነ ጥበቡ መንደር የሚወስዱንም አሉ። ወደ ስፖርቱ ዓለም የሚያሻግሩን ዘገባዎች ይኖሩናል። በተከታታይ ይደመጣሉ። አብረናችሁ የምናመሸው እነማንን ኤደን ገረመውና እንዲሁም ሀብታሙ ስዩም ነን። በመጀመሪያ አጫጭር ዜናዎች ይደመጣሉ። ወደ ዜናዎቹ እንሻገር። ከዜናዎቹ ጋር ተመልሰን ምትናል። የፓኪስታን ባለስልጣኖች በገለጹት መሰረት አንድ ወታደራዊ መኮንንና አንድ ወታደር ከአፍጋኒስታን ጋር በሚዋሰነው ድንበር በፈንጂ ተገድለዋል። የፍንዳታው ኢላማ የድንበር አጥር ይሰሩ የነበሩ ሰራተኞች መሆናቸውን የፓኪስታን ወታደራዊ ኃይል ገልጿል። ከአፍጋኒስታን ጋር በሚዋሰነው ወደ ሁለት ሺ ስድስት መቶ ኪሎ ሜትር በሚጠጋው ድንበር አጥር በማጠር ላይ ያሉት የፓኪስታን ወታደሮች ብዙን ጊዜ የድንበር ዘለል ጥቃት ሰለባ እንደሚሆኑም ታውቋል። ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስነስተው የነበሩት ሐኪም በሕይወት መኖራቸው ታወቀ። ትናንት በአሜሪካ ድምፅ ሬዲዮ የዚምባብዌ አገልግሎት በስልክ ሲናገሩ የዚምባብዌ ሆስፒታል ሐኪሞች ማኅበር ፕሬዚዳንት ዶክተር ፒተር ማጎምቢዮ ነኝ ማለታቸው ተገልጿል። ሲናገሩ ግን ማገናዘብ የጎደላቸው እንደሚመስሉ ታውቋል። እንደ እውነቱ ከሆነ ማንነቴን እንዴት በትክክል እንደምገልጽ አላውቅም። ነገር ግን ዶክተር ፒተር ማጎምቢዮ ነኝ የምሰራውም በሐራሬ ሆስፒታል ነው ብለዋል። ሐኪሙ ባለፈው እሁድ ከመሰውራቸው በፊት የሐኪሞች ክፍያ እንዲጨመር ይካሄድ የነበረውን ጥሪ ይመሩ ነበር። ምን እንደደረሰባቸው እንደማያውቁ፣ ከሐራሬ 33 ኪሎ ሜትር ርቆ በሚገኘው ኒያቢራ በተባለ ቦታ ላይ እንዴት እንደደረሱ እንደማያውቁ፣ ነገሮችን ለማገናዘብ ጊዜ እንደሚያስፈልጋቸው ተናግረዋል። ማንነታቸው ባልተገለጸ ሰዎች ከመወሰዳቸው በፊት የሚያስታውሱት ነገር ቢኖር የኤሌክትሪክ ንዝረት ሲሰማቸው እንደሆነ ገልጸዋል። በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምሯል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንደሚሳተፉ ይጠብቃሉ። የዓለም የአየር ንብረት ከሚገባ በላይ እንዲሞቅ ምክንያት የሆኑት ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆንም ተገልጿል። የዛሬው ሰልፍ የተጀመረው በእስያ ዙሪያ ሲሆን በብዙ መቶ ሺህ የሚቆጠሩ ተማሪዎችና ሌሎችም ተሳትፈውበታል። የተባበሩት መንግሥታት ድርጅት ስለ ጉዳዩ ለመነጋገር ጉባኤ ከመጀመሩ በፊት የአየር ንብረት ለውጥ ላይ እርምጃ እንዲወስድ ጥሪ ለማድረግ ነው። ሰልፎቹ የሚካሄዱት በዩናይትድ ስቴትስም ሰልፎች እየተካሄዱ ነው። አስተባባሪዎቹ እንደሚሉት ከስምንት መቶ በላይ ሰልፎች እንዲካሄዱ ታቅዷል። አፍሪካ ውስጥ ደግሞ በናይሮቢ ኬንያ፣ እንዲሁም በደቡብ አፍሪቃ ከተሞች ጆሃንስበርግና ፕሪቶሪያ ጸረ የአየር ንብረት ሙቀት ሰልፎች ተካሂደዋል። አፍሪቃ ከሁሉም በላይ የአየር ለውጥ ለሚያስከትለው ችግር የተጋለጠች መሆኗ የመከላከል አቅሟ ዝቅተኛ መሆኑም ተገልጿል። በሌሎች በርካታ አገሮችም ሰልፎች ተካሂደዋል። የደቡብ አፍሪቃ መንግስት ጾታዊ ጥቃት ብሔራዊ ቀውስ ነው ሲላውጇል መንግስት ያወጣው አዲስ ዘገባ ደቡብ አፍሪቃ ውስጥ በየሶስት ሰዓቱ አንድ ሴት ትገድላለች ይላል። ብዙዎቹ ከመገደላቸው በፊት ድብደባና ጾታዊ ጥቃት ይደርስባቸዋል። ከቁጥጥር የወጣ የሚመስለውን በሴቶች ላይ የሚፈጸመውን ጥቃት በመቃወም በቅርቡ በሀገሪቱ ዙሪያ ያሉት ሴቶች የተቃውሞ ሰልፍ አካሂደው ነበረ። ለመኮሆዞና ዛባ የተባለች ወጣት ሴት በጥቃቱ መስፋፋት የተነሳ ሀገሪቱ በሴቶች ላይ ጦርነት የከፈተች አስመስሏታል ብላለች። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ወደ ዘርዘር ወዳሉት ዘገባዎች ወደሚደመጥበት ሰዓት እናልፋለን። ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮን ወደ እናንተ የሚቀርበው አብረናችሁ ያለ ነው። ሀብታሙ ስዩምና ኤደን ገረመው አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። አዲስ አበባ ከተማ ወጣቶችና በ የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ከአንድ ሚሊዮን በላይ በጎ ፈቃደኞችን አስተባብሮ መልካም ነገሮችን ለከተማዋ መስራቱን ለአሜሪካ ድምፅ ራዲዮ ተናግሯል። የቢሮው ኃላፊ አቶ ኃይለ ሰማያት መርሃ ጥበብ ወጣቶችን ከመሰል የበጎ ፈቃደኝነት እንቅስቃሴዎች የሚያሸሹ አሰራሮችን ለማስወገድ ያላቸውን እቅድም አጋርተውናል። ሀብታሙ ስዩምና አቶ ኃይለ ሰማያት ያደረጉት ቆይታ የሚጀምረው ቢሮቸው መቼ ስራ እንደጀመረ እና ዋነኛ ግቡ ምን እንደሆነ ከሚያብራሩበት ነው። ወደ ስድስት እና ሰባት ወር አካባቢ ሆኖታል ማለት ነው ከተቋቋመ። የተቋቋመበትም ምክንያት ያለፈውን አመት ሀገራዊ ለውጥ ተከትሎ የተጀመረ የመደጋገፍ ና የመተሳሰብ ተግባራቶች ነበሩ። ያንን ተከትሎ ይሄ ፕሮግራም በደንብ በተደራጀ ሁኔታ በመንግስት አስተባባሪነት ና መሪነት ቢከወን የህብረተሰቡን የመደጋገፍ ባህል እንዲሁ ሀገሪቱም ካለችበት አንዳንድ መልካም ካልሆኑ ሁኔታዎች ሊመልሰን እንደሚችል ሊሆን እንደሚችል በመታመኑ በአዲስ አበባ ከተማ አስተዳደር ምክር ቤት የወጣቶችና የበጎ ፍቃድ ማስተባበሪያ ቢሮ ሆኖ ተቋቁሟል ማለት ነው። ያው ከስሙ መረዳት እንደሚቻለው የበጎ ፍቃድ አገልግሎትን ማስተባበርና መምራት ነው ስራው፣ ማለት ነው። እንግዲህ አንድ መንፈቅ አሳለፋችሁ። በዚህ ጊዜ ውስጥ አበይት የሚባሉ የበጎ አድራጎት ስራዎችን አስተባብራችኋል ወይ? እነዚህ እነዚህን አስተባብርናል፣ እነዚህ እነዚህን ሰርተናል የምትሏችኋል ወይ? እስቲ የተወሰኑትን ይጠቃቅሱልኝ። እንግዲህ በከተማ ውስጥ በይፋ የዘንድሮ የክረምት በጎ ፈቃድ አገልግሎት ስጦታ ለአዲስ አበባ በሚል መርህ ነው የተጀመረው። ይህም በክቡር ከንቲባ አማካኝነት የተጀመረ ነበረ። በዚህ በክረምት በበጋ ደግሞ የተለመዱትን የበዓል ስጦታና የከተማ ጽዳት እንዲሁም የእስልምናና የክርስትና እምነት በዓላት ላይ የከተማዎችን የቦታዎችን ጽዳት የጥምቀት የኢድ አልፈጥር የመስጊዶች ጽዳት እንደዚህ አይነት ተግባራቶችን ከማከናወን በላይ በበጋ የተወሰኑ የአረጋውያን ቤትን በመጠገን ወደ ሶስት መቶ ሀምሳ በላይ የሚሆኑ ቤቶች ማስረከብ ችለን ነበር። በተለይ ግን የክረምቱ የበጎ ፈቃድ አገልግሎት ነበር ትልቅ ትኩረት ተሰጦት የተሰራ ያው በተለመደው ሁኔታ የችግኝ ተከላ፣ የደም ልገሳ፣ የተማሪዎች ቁሳቁስ ማሰባሰብ፣ ትምህርት ማጠናከሪያ ትምህርት መስጠት፣ የትምህርት ቤት እድሳት፣ በአጠቃላይ የችግኝ ተከላውን ጨምሮ ብዙ ተግባራቶችን ሰርተናል። የትራፊክ አገልግሎት እንዲሁም በዚህ ዓመት ተጀምሮ በክቡር ጠቅላይ ሚኒስትሩም እውቅና የተሰጠው በሆስፒታሎች ውስጥ የነበረ የበጎ ፈቃድ አገልግሎት ህሙማንን መርዳት ነበር። እነዚህ ተግባራቶች ላይ በብዛት በሚገርም ሁኔታ ከፍተኛ ውጤት ነበር ያገኘ ነው። በተለይ በተለይ በአዲሱ ሆስፒታል ውስጥ ተግባራታችን ብዙ ታዳጊ ወጣቶችን ያፈራንበት እንደመሆኑ መጠን ታዳጊዎቹም ቅንና ቀጥተኛ የሆነ በጎ ፈቃደኝነታቸውን ሲያሳዩ ነበሩ። እንደዚሁ ደግሞ ትራፊክ አገልግሎት ላይ የአዲስ አበባን ከተማ የትራፊክ መጨናነቅ በጠዋትና ማታ ፀሐይና ብርድ ሳይፈሩ ሁሌም ቁመው የህብረተሰቡን የሚያስተናግዱ ታዳጊዎችም እንደዚሁ በዚህ ፕሮግራም ላይ ትልቁን ድርሻ የተወጡ ነበሩ። ደም ልገሳው የአዲስ አበባ ከተማ ሕዝብ ከሚጠበቀው በላይ ተነቃንቆ በመውጣት የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው እጅግ በቁጥሩ ብዙ የሆነ ሰው እስከ ሀያ ሺህ ዩኒት ደም ነው ማሰባሰብ የተቻለው ማለት ነው። በችግኝ ተከላው ላይ የአረንጓዴ አሻራ የጠቅላይ ሚኒስትሩ ጥሪም ታክሎበት በከተማ ውስጥ ከፍተኛ የሆነ መነቃቃት ተፈጥሮ እንዲሁም የክቡር ከንቲባው መርታውትም ስለነበረ በከፍተኛ ደረጃ የተሰራ ተግባር ነው። አንዱ አቶ ኃይለ ሰማያት በእስካሁኑ ቆይታችሁ ምን ያክል ወጣቶችን ወደ በጎ ፈቃደኝነት የስራ እንቅስቃሴዎች ውስጥ አምጥታችኋል? በእርግጥስ አዲስ አበባ የወጣቶችን በጎ ፈቃደኝነት የምትፈልግ ከተማ ናት ወይ? ምን ያክል አስፈላጊ ነው ይሄ እንቅስቃሴ የሚለውን አብረው እንገሩ። በእኛ ዕቅድ እስከ አንድ ሚሊዮን ወጣቶችንና ሌላውንም የህብረተሰብ ክፍል ነበር ማሳተፍ የፈለግ ነው ግን የአረንጓዴ አሻራ ጥሪ ቁጥሩን ከዛ በላይ እንዲሄድ አድርጎታል ማለት ነው። ግን በሌሎችም ተግባራታ ብዙ ተሳታፊዎች ስለነበሩ በቁጥር ደረጃ ከምንፈልገው በላይ ሂዷልኝ። ኦልሞስት ህብረተሰቡ በሙሉ ያነቃነቀ ነው ብለን መውሰድ እንችላለን። በድግግሞሽም እስከ ሶስት ሚሊዮን ህዝብ አካባቢ ተሳትፎበታል ተብሎ መውሰድ ይቻላል። ከዚህ ባሻገር ግን አስፈላጊነቱ ላይ ምንም ጥርጥር የለም። በሰለጠኑ ሀገሮች የበጎ ፍቃድ አገልግሎት የውዴታ ግዴታ ሆኗል እና የክብርም ጉዳይ ነው። በጎ ፍቃደኛ ሆነው አገልግሎት መስጠት ለሀገራቸው ለወገናቸው ትልቅ ክብር የሚያሰጥ ነገር እንደመሆኑ መጠን አሁን በከተማ ውስጥም ሆነ በአገሪቱ ላይ ያሉት መሪዎች ይህንን ሀሳብ የሚያበረታቱ ስለሆኑ ወደፊት በህግ ማዕቀፍ ድጋፍ አግኝቶ በፖሊሲ ታግዞ የትኛውም ወጣት ሀገራዊ አገልግሎት የሚሰጥበት ሁኔታ ይመቻቻል ብለን እናስባለን። ብዙ ጊዜ ወጣቶች በበጎ ፈቃደኝነት እንቅስቃሴ ውስጥ ለመሳተፍ ሲሞክሩ በየደረጃ የሚገጥሟቸው የቢሮክራሲ ጉዳዮች ይሄ የጋለ ስሜታቸውን ሲያቀዘቅዝባቸው ይታያል። የተጀመረው መልካም ነገር እንዳይጓተት ምን አይነት ክትትል ታደርጋላችሁ? ምን አይነት የመፍትሄ ሀሳቦች አሏችሁ? አንደኛ በግለሰቦች መለዋወጥ ላይ ጥገኛ የማይሆን ስርዓት መፍጠር ነው። እዚህ ቦታ ላይ ሀይለ ሰማት ቢነሳ ስርዓቱን ቀጥሎ የተሻለ ነገር እንዲሰራ ተቋማዊ የማድረግ ጉዳይ ነው። ስለዚህ ይሄ በመጀመሪያ ተቋሙ እንደ ተቋም መቋቋሙ ነው ትልቁ ድል ብለን የምንወስደው። እንዳልከው በተወሰነ ደረጃ የተለያዩ ፍላጎት ያላቸው የኅብረተሰብ አካላት ወይም ግለሰቦች ቢሮክራሲውን ትንሽ ሊፈትኑት ይችላሉ። እስኪ እሱን በሂደት የምናየ ይሆናል። ግን ሪሌቲቭሊ አሁን በጎ ፈቃደኞቹ ሌላ ፍላጎት ይዘው አይደለም የሚመጡት ማድረግ ስለሆነ በዚህ ጊዜ የመጡ በጎ ፈቃደኞች በደንብ ተስተናግደው ሂደዋል ብለን መውሰድ እንችላለን። ግን እስቲል ክፍተት አይኖርንም ማለት አይቻልም። ጋቢና ቪኦኤ ነው እያዳመጣቸው የምትገኙት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ቀጣዩ ዘገባ። ወደ አሜሪካና ሜክሲኮ ድንበር ይወስደናል። አዎ በሜክሲኮ ደቡባዊ ግዛት ታፓቹላ ድንበር ላይ የሚገኙ ኢትዮጵያውያንና ኤርትራውያን ወጣት ስደተኞች አስቸኳይ እገዛ እንደሚፈልጉና ና ህይወታቸው አደጋ ላይ መውደቁን ገልጸዋል። የሎስ አንጀለስ ዘጋቢያችን ዳንኤል አርጋውም ከፍልሰተኞቹ መካከል አንደኛውን ወጣት በስልክ አነጋግሮ ተከታዩን ዘገባ አድርሶናል። እሱን እናዳምጠው። ስደት በወጣቶች ላይ እያደረሰ ያለው ሰብአዊ ቀውስ ከጊዜ ወደ ጊዜ እያሻቀበ መምጣቱን መረጃዎች ይጠቁማሉ። የስደቱ ሰለባዎች በአብዛኛው ወጣቶች ሲሆኑ መውጫ አጥተው ለተለያዩ አስከፊ እንግልት የሚዳረጉትም ቁጥራቸው የትየለሌ ነው። የሜክሲኮ ድንበርን ተሻግረው ወደ ዩናይትድ ስቴትስ ለመግባት የሚሞክሩና ከአስር በላይ ሀገራትን አስከፊውን የበረሃ ጉዞ አቆራርጠው ድንበር ላይ የሰፈሩ ኢትዮጵያውያንና ኤርትራውያን ፍልሰተኞች ድንበር በመዘጋቱ ሳቢያ ለተደራራቢ አስከፊ ችግሮች መዳረጋቸውን ይናገራሉ። በሜክሲኮ ደቡባዊ ክፍለ ግዛት ታፓቹላ በመጠለያ ጦስ ሳቢያ መንገድ ላይ የወደቁ ከሰባ አምስት በላይ የሚሆኑ ፍልሰተኞች የድረሱልኝ ጥሪ በመቅረብ ላይ ናቸው። መንገድ ላይ በመውደቃቸው ህይወታቸው ለተለያዩ አስከፊ ችግሮች መጋለጡና ለዘራፊዎች ሲሳይ መሆናቸውም ለአሜሪካ ድምፅ ተናግረዋል። ስሙን እንዳንገልጽ የጠየቀን የ27 ዓመት ወጣት ፍልሰተኛ ማንን እንደምንጠይቅ ምን እንደምናደርግ የት እንደምንሄድ አናቅም። ህይወታችን ከፍተኛ ስጋት ላይ ወድቋል ይላል። የኤርትራውያን ዜጎች ችግሩ ገኛ ከሀያ ጊዜ በፊት ምን ነበረ ውስጥ መስታወቂያ ነው እየምሰጡ ነበሩት። አካውንት አውት ነው የሚባል ከዚ ሀገር መውጣት ማለት ነው። እሱ አሁን ተዘጋ። በቃ ምንም ነገር የለም። እዚህ አሁን ሰው ሰወር ደረሰ ምንም ነገር የለም። ሁሉ ነገር ተዘጋና በጣም የሚያስገርም ኑሮ ነው የምኖረው። ሰው ምንም ነገር የለም እዚህ። በቃ ኢሚግሬሽን ስትሄድ ኢሚግሬሽን ምንም ከኛ ጋር አያውቅም። እኛውን ተመሳሳኝ፣ በቃ ዝም ብሎ በቃ ዝም ብሎ ላይፍ፣ የት የት የሚትሄድ ምንም ሰው አላውቅም። በቃ የዚህ መግለጽ በጣም ከባድ ነው። በናት ሰባ አምስት ምናምን ነው የእኛ ትክክለኛ ቁጥር ኢትዮጵያውን ያስታው ያለ ካፓችላ ሰባ አምስት ምናምን ይወጣ ይደርሳል። አስቸኳይ እገዛ እንደምትፈልጉ በተደጋጋሚ ስትገልጹ ይሰማል። በቃ ምን መስለኝ ዋና ችግሩ አሁን መንገድ ከዚህ መውጣት ነው እና የለም በቃ ቤዚግ ነገር የሚባል ነገር የውስድ የሚስፈልግ ነገር እዚህ የለም። ሰው የሚተኛው በቃ አንድ አንድ ሰው አለ፣ ብዙ ሰው አለ በስትሪት ነው የሚተኝ። ብዙ ችግር ደሞ አለ፣ ማፊያ አለ፣ ሌቦች አለ። በቃ ብር አንድ አንድ ጊዜ ደግሞ በጣም በእኛ ህይወት እኛ የሚፈረው እሱ ነው። በቃ መዘረፍ አለ፣ ላይፍ የመዘረፍ አለ፣ ትራፊክን ማለት ነው በጣም የኛ ስጋት ነው እና ከዚህ መውጣት በቃ እሱ ነው ዋና ችግሩ። ከዚህ እንዴት እንውጣ፣ የኛ ሀሳብ ስትረስ የሚያደርገው ነገር እሱ ነው በቃ። ስንት ሀገራትን አቋርጣችሁ ነው ታፓችሁን ላይ ደረሳችሁ? አንድ አንድ ሰዎች አስራ አንድ አስራ ሁለት ከአርጀንቲና ቦሊቪያ፣ ከቦሊቪያ ብራዚል፣ ከብራዚል ፔሩ፣ ከፔሩ ደግሞ ኢኳዶር፣ ከኢኳዶር ኮሎምቢያ፣ ከኮሎምቢያ እስከ ፓናማ ደግሞ ሰባት ቀን ስምንት ቀን አለ። በጣም የሚስገርም ጃንግል አማዞን ነው። ንሱ ብዙ ሰው ነው በቃ እዛ የሚቀር ይሞታል። አንዱ ደግሞ እግሩ ይመትራል። ገባኝ በጣም የመስገርን ነገር ነው። እዛ ያለ ሲትዌሽን፣ እዛ ያለ ላይፍ በሱ ማለት ማለት በጣም ከባድ ነገር ነው። በቃ የአንተ ላይፍ በቃ ሳክሪፋይ ማድረግ ነው በቃ። በእግዚአብሔር አይደል። ባይደወይ እዚህ ደረስኩ ደረሰ ሁሉ ሰው። ብዙ ሰው ደግሞ እዛ ቀረ። ምን ምን አለ እንዴት ይሆናል? እዛ እባብ ምናምን አለ ፍሉድ ደግሞ አለ። እዚህ ቦታ በጣም ከባድ ነው። ባይደወይ ከባድ ነው። በጣም ብዙ ችግር ነው። አለፈ ሰው ከእሱ ደግሞ ከፓናማ አንድ ወር ሁለት ወር ሳምታይምስ በካምፕ ካምፕ ዋን ካምፕቱን የተባለ ነው ያልፈዋል። ከዛ ኮስታሪካ፣ ከኮስታሪካ ደሞ ሪኳረጋ ይባል ሀገር፣ ከኒጓረጋ ሆንድራስ፣ ከሆንድራስ ጎንቴማላ፣ ከጎንቴማላ ደግሞ እዚህ አሁን ታፓቹላ የሚባል የሜክሲኮ ግዛት የሚገነኘው ቦታ እዚህ ነው። ከመንግስትም ሆነ ከኢትዮጵያውያን አሊያም ከኤርትራውያን ለጋሽ ድርጅቶች የተደረገላችሁ እገዛለች? ኧረ ምንም የለም። ኧረ ምንም የለም። ብዙ ሰው እዛ አለ። በቃ ዶኪመንት የለ ምንም ምንም ነገር የለም። በቃ ዝም ብሎ በቃ ዝም ብሎ ነው። አንድ ችግር ያጋጠመ እዚህ ፖሊስ ምናምን የዛ ሀገር ሲጠይቅ፣ ምንም በቃ መልስ የለም። ዝም ነው በቃ። አንድ ሌባ መጡ ምንም ዘረፋ ምናምን ያደርጋል። ከኛ ጋር ምንም ምን ሰው አለ ምንም ሰው የለም። ከሱ የኛ የሚጠብቅ ሰው ምንም ሰው የለም። የራሱ ፖሊስ የዛ ሀገር ፖሊስ ያለ ሲጠይቀው ይሄ ዘረፋ የኔ አቅሀ እንደዚህ ወሰደለኝ ምናምን በጉልበት ምናምን ሲል ሲጠይቅ ዝም ብሎ ነው በቃ ዝም ብሎ ነው። የበዛ ቁጥር ወጣት ናቸው ሴትና ወንዶች ሴት አስር ምናምን ይሁን ይደረሳል። አሁን ቁጥር የሴት ቁጥር አስር ምናምን ነው። እንደ በመጨረሻ ላይም ማስተላለፍ የምትፈልገው መልክት ካለ እስኪ ድሉልስ። በቃ መጀመሪያ የቪኦኤ የኛ የደረጉት ትልቅ ድጋፍ የኛ ድምፅ በማህበረሰብ የማስተላለፍ ያቻሉ ስላደረጉት በጣም አመሰግናለሁ። እና በቃ የሆነ የኛ ሀገዝ ማድረግ ሲችል የሆነ ሰው ይሁን በሁሉ ነገር ድጋፍ የኛ ማገዝ የሚችል ሰው በቃ ይጠይቃለሁ በቃ እሱ ነው የኔ መልእክት፣ እና ሁሉ ሰው ያመሰግናለሁ። አንተ ደሞ ስለ ጊዜ እጅግ አድርጌ ያመሰግናለሁ ጊዜ ርጥልኝ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። አድማጮቻችንን እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። አሁን ደግሞ ወደ ኪነ ጥበቡ ሰፈር እናቀናለን። የዛሬ የጥበብ እንግዳችን የዮርዳኖስ አባተ ናት። የዮርዲ አርት በሚሰኝ መጠሪያም ትታወቃለች። የባህላዊ የስዕልና የዕደ ጥበብ ባለሙያ ናት። ስራዎቿ በዓለም አቀፍ የዕደ ጥበብ ምክር ቤት ስር በሆላንድ፣ ቤልጅየም፣ ኒውዮርክ እና በቻይና ታይተዋል። ከኤደን ገረመው ጋር ቆይታ አድርጋለች እንደሚከተለው ይደመጣል። ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል ልዩ የሆኑ የስዕል ስራዎችና የእደ ጥበብ ውጤቶች ናቸው። ከአራተኛው መቶ ክፍለ ዘመን ጀምሮ እስከ ሃያ አንደኛው መቶ ክፍለ ዘመን ያለው የስዕል ጥበብ ባህላዊ የቤተ ክርስቲያን ስዕሎችና በጌጣጌጥ፣ በአልባሳት፣ በቅርጫትና በስፌት ስራ የሚገለጹ የእደ ጥበብ ውጤቶች ተብለው በሁለት ይከፈላሉ። እነዚህን ሁለት የጥበብ ዘርፎች አዋህዳ ባህላዊ የስዕልና የእደ ጥበብ ባለሙያ ባለቤት የሆነችው ዮርዳኖስ አባተ የዛሬ የጥበብ እንግዳይ ናት። ዮርዳኖስ አባተ ወይም ዮርዲ አርት ወደ ጥበብ የተማረከችው ከእናቷ የስፌት ስራ ሙያ ተነስታ እንደሆነ ትናገራለች። በእውነቱ ከሆነ አንድ ሆናለሁ ብዬ አላሰብኩም ነበር፣ ግን ስዕል በጣም ነው የምወደው። ትምህርት ቤትም እያለሁ አበባ፣ ዛፍ እያለን ምስል ነበረ ስል ነበረ እናቴ በፊት የእጅ ስራ ባለሙያ ነበረች። ሰፌዶችን በተለያየ ዲዛይን ትሰራ ነበረ፣ እየቀላቀለች ጥበቦችን፣ የኢትዮጵያ ዲዛይኖችን ለሽያጭ ነበር እናቴ በዛ ነበረ የምትተዳደረው። ይህን ማር ነበር ከስር ከስሮ እያልኩኝ ግን ያው ሰፌድ የኢትዮጵያ የባህላዊ ስራ ነው መሀይሞች የሚሰሩት ነው በሚለው ሀሳቤ ብዙ ማፈቀድልኝም ነበር ግን እኔ ወደ እጅ ስራው በጣም አደላ ነበረ። ያው ሆኖም አሁን የነሱን ዲዛይኖች የቤተ ክርስቲያን ስዕሎች የምንላቸው ባህላዊ ስዕሎቹ በሸራዎቼ ላይ፣ በእንጨቶቼ ላይ፣ ሁሉም ነገር ላይ እያስገባሁም እስካሁን ድረስ ጠቀመዋለው ማለት ነው። አጀማመደ የሆነው መንታህት አለችኝ። የመንታ ድርጅት የኢትዮጵያ ጀሚኒ ትረስት የሚባለው ድርጅት ድጋፍ ያደርግልን ነበረ የሆነች እንግሊዛዊ ሰዓት ችሎታ ያለንን ሰዎች ሰበሰበችና አስተማረችን። ከዛ የራሷን ማቴሪያሎች መራረጠችና እስቲ እነዚህ ላይ ስሩ ከዛ በጣም የሰዎች ተወዳጅነትን ሲያተርፍ በዛው ቀጠልንበትና የተለያዩ ፈጠራዎችን እየጨመርንበት መስራት ጀመርን። ከዛ የኔ አላማ የነበረው ስዕልን በስዕል ብቻ ለቤት ማስጌጫ ብቻ መጠቀም ሳይሆን ለምን ጥቅም ላይ የሚውል ስዕልን አልሰራም ብዬ በሳጥኖች ላይ፣ በመስታወቶች ላይ እና በማቅረቢያ ሳህን በምንለው አይነት እያደረግኩኝ የበለጠ ለመገልገያነት እንዲውል አደረኩትኝ። የበለጠ ደግሞ በሰዎች ዘንድ ተቀባይነት አገኘሁበት ማለት ነው። ከዛ በኋላ ወደ አርት ስኩል ገባው እኔ ሲጀመርም ስራ መሸጥ ጀምሮ የነበረ አርት ስኩል ከመግባቴ በፊት ግን፣ መዳበር ስላለባቸውና አንዳንድ ቴክኒኮችን ማወቅ ስላለብኝ ወደ አርት ስኩል ገባ። አቢሲኒ አርት ስኩል እዛ ለሶስት አመት ቴክኒኩንም ሁሉንም ዘመናዊ አርቱንም ተምሬ ተመርቄ ወጣው ማለት ነው። ዮርዳኖስ ራሷን እንደ እደ ጥበብ ፈጣሪና ሰአሊ ብትቆጥርም በስዕል የመመሰጥ ነገር ግን ጊዜና ጥልቅ የሆነ ስሜት እንደሚጠይቅ ነግራኛለች። የፈጠራ ስራዎች፣ በእጅ ስራዎቹ፣ በእነሱ በኩል አንዳንድ ነገሮችን መለጣጠብ፣ አንዱ ነገር ከአንዱ ጋር በማያያዝ የተለየ ውበትን መስጠት፣ ከስዕሉ ባሻገር እነሱን እፈጣጥራለሁ። ትክክለኛት እንደ ሰአሊ ስሜት ውስጥ ወይም መንፈስ ውስጥ የማገኘው ትላልቅ ሸራዎች ላይ ስስል የዛኔ ያ የእኔ ትክክለኛ ስሜትን የሚገልጽልኝ ነው። አንዳንድ ጊዜ ካንቫስ በጣም በብዛት ገብቼ ምንም ሳልጠቀም ሶስት አመት የሞላው ነበረ ማለት ነው እና የሆኑ ጊዜ ላይ የሆኑ መጽሐፎችን ማንበብ ጀመርኩ። እነዛ መጽሐፎች እጅግ በጣም የሆነ አንደኛ መንፈሳዊ ስሜትን ይሰጥሻል፣ ታስብያለሽ እና አንዳንዴ ግራ ይገባኛል። እኔ የሚሳልኳቸው አይመስለኝም። የእኔ በብዛት ተጽዕኖ የሚያሳድሩብኝ ስዕሎች ጎንደር ደብረ ብርሃን ስላሴ ያሉት የመላእክቶቹ ስዕሎች እጅግ በጣም ሜላ የተጽዕኖ አላቸው እና እስካሁንም ዘመን አይሽራቸው በሁሉም እቃዎች ላይ ስጠቀማቸው ሁሉም ሰው የሚወዳቸው የሚወዳቸው እነሱን ነው። የስዕልና የእደ ጥበብ ስራን ኑሮ ብላ ከያዘች በኋላ ዮርዳኖስ በሆላንድ በጀርመንና በቤልጅየም የእደ ጥበብ ስራዎቿን አሳይታለች። በቻይናም ባህሏን የማስተዋወቅ እድሉን አግኝታ ስዕሎቿንና ስራዎቿን አሳይታ መመለሷን አጫውታኛለች። ዮርዲ አርት ከዚህ በኋላ የሚጠብቁት ስራዎች ምንድን ናቸው? ስል ጠይቅያት ነበር። የእርዳታ ማሰባሰቢያ ዝግጅት እና ብዙ የሚሰሩ ከቡናው በስተጀርባ በመልቀም በማጠብ፣ በማሸግ ሁሉም ነገር በማድረግ የሚሰሩ ሴቶች ግን ደግሞ ትንሽ ክፍያ ብቻ የሚከፈላቸው ይሄ የጉልበት ብዝበዛ ያለባቸው ስለነሱ የሚያጠነጥን ነው። አሁን ኤግዚቢሽን አለኝ ጥቅምት አጋማሽ ላይ ሰቡና ጋር ለሚሰሩ ሴቶች ድጋፍ ለሚፈልጉ ሆኖ በመጨረሻም ዮርዳኖስ ባህላዊ የስዕል ጥበብ እንዳይዘነጋ በቤታችን በሚገኙ ጌጣጌጦችና ቤት ማስዋቢያዎች ላይ መጠቀም እንደሚገባን እንዲሁም ይህም ትልቅ የጥበብ ዘርፍ ለመጪው ትውልድ የማስረከብ ኃላፊነት እንዳለብንም አሳስባለች። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው። ኤደን አንችንም እንዲሁም ደግሞ እንግዳሽን የዮርዳኖስን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አስመራ ኤርትራ ይወስደናል። ያው የስፖርት ፕሮግራም ነው። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተሰኘ ድርጅት በተለያዩ ቋንቋዎች ነፃ የትምህርት እድል ለወጣቶች ሊሰጥ ዝግጅት ማጠናቀቁን ገልጿል። በተለያዩ ቦታዎች የሚኖሩ አምስት ኤርትራውያን ወጣቶች አፍሪካን ቪዥን ስፖርት ን ኤዱኬሽን ዴቨሎፕመንት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል የአፍሪካ ቀንድ ህዝቦች በቋንቋቸው የቀለምና ና ሙያ ትምህርት በነፃ እንዲያገኙ ለሚረዳ መርሃ ግብር ዝግጅት ማጠናቀቃቸውን አዘጋጆቹ ተናግረዋል። የድርጅቱ የአስመራ ቅርንጫፍ ጽህፈት ቤት ስራ አስኪያጅ ዮናታን ኤፍሬም ከብርሃነ በረሀ ጋር ቆይታ አድርጓል። ዮናታን ኤፍሬም፣ ዮርዳኖስ ገብረ ህይወት፣ መድሃኔ ግርማይ፣ ሳሙኤል መላእከ እና ኢሳያስ ኤፍሬም የተባሉ አምስት በተለያዩ ቦታዎች የሚኖሩ ኤርትራውያን ወጣቶች በአፍሪቃ ትምህርት ላይ የራሳቸውን አስተዋጽዖ ለማድረግ በማለም አፍሪካን ቪዥን ስፖርት ኤንድ ኤጅኬሽን ዴቨሎፕመንት ማለት የአፍሪቃ ራዕይ ለስፖርትና ትምህርት እድገት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል በአፍሪቃ ቀንድ የሚኖሩ ህዝቦች በቋንቋቸው የቀለምና የሙያ ትምህርት እንዲያገኙ የሚረዳ ፕሮጀክት እንዳዘጋጁ በአስመራ የድርጅቱ ቅርንጫፍ ስራ አስኪያጅ ወጣት ዮናታን ኤፍሬም ለቪኦኤ ተናግሯል። እዚህ ሪጅን ላይ አፍሪካ ላይ ያለውን የእውቀት ጋፕ ለማጥበብ በአካዳሚ ሰው በሚማረው አንደኛ ደረጃ እስከ ከፍተኛ የኮሌጅ ደረጃ ድረስ የሚሰጠውን ትምህርት የንግድ ትምህርት፣ አይቲ ኤንድ ሶፍትዌር የተለያዩ ኮርሶች፣ ፐርሰናል ዴቨሎፕመንት እንዲሁም ስፖርት ላይ ስፖርት ኤዱኬሽን የሚል ትምህርት በተለያዩ ቋንቋዎች ሰው በሚገባው እዚህ ሪጅን ላይ በሚነገሩት ማዘር ታንግ በሚባለው ቋንቋ ወደ አስር በሚሆኑ ቋንቋዎች ይህን የተለያየ ትምህርቶች አዘጋጅተናል። ይህ የአፍሪቃ ራእይ ለስፖርትና ትምህርት እድገት በሚል ስያሜ የሚጠራው ድርጅት ፕሮጀክቱን እንደ ኤውሮጳውያን አቆጣጠር በ2011 12 ዓ ም በትግርኛ እንደጀመሩትና ከፕሬዚደንት ኢሳይያስ አፈወርቂና ሌሎች ሰዎች በተሰጣቸው አስተያየት በተለያዩ ቋንቋዎች ሊያሰፉት እንደቻሉ የተናገረው ወጣት ዮናታን ከአንድ አመት በፊት በኤርትራና ኢትዮጵያ መካከል የተፈጠረውን ሰላም ተከትሎ በአፍሪቃ ቀንድ እየታየ ያለውን የአገራቱ የሰላምና የእድገት ትብብር ግምት ውስጥ በማስገባት በተለያዩ ቋንቋዎች እንዳዘጋጁት ተናግረዋል። ትልቁ አድቫንቴጅ የዚህ ፕሮጀክት እዚህ ሪጅን ላይ ሼር የምናደርጋቸው ቋንቋዎች አሉ። አፋር ኢትዮጵያ ላይ፣ ኤርትራ ላይ፣ ጅቡቲ ላይ ሰፊ ተጠቃሚነት አለው። ሶማል ኢትዮጵያ ላይ እና ሶማሌ ላይ አለው። ሶዋሊ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ሩንዲ ላይ ብዙ ተጠቃሚ ያለው ቋንቋ ስለሆነ ይህን አድቫንቴጅ ለመጠቀም አስር የሚሆኑ ቋንቋዎች ወስደን ሁሉም ያዘጋጀናቸው ትምህርቶች በዚህ ላይ ተሞርኩሰን አዘጋጅተነዋል ማለት ነው። ስናዘጋጀው እንደነገርኩ አውዲዮ ቪዲዮ ነው። የማየት ችግር ያለባቸው መስማት ይችላሉ፣ የአውዲዮ ፕሮግራም ስላለው። የመስማት ችግር ያለባቸው የሚጻፈውን ማንበብ ይችላሉ። ተጨማሪ ደግሞ የምልክት ቋንቋ አለው ማለት ነው። ወጣት ዮናታን ይህ የትምህርትና የሙያ ፕሮጀክት ያለውን ሰፊ ጠቀሜታም እንዲህ ሲል ያስረዳል። ሰው በመረጠው ሰዓት በተመቸው ቦታ ሆኖ እየደጋገመ ባስፈለገው ሰዓት ሪቫይዝ እያደረገ እንዲማር፣ ትምህርት ቤት እድል ሊሄድ ላላገኘው ሰዎች ደግሞ ተጠቃሚ ሆነው፣ ትምህርት ላይ ያሉ የተለያየ ሙያ ቀስመው ስራ የሚያገኙበት የተለያየ ንግድ ላይ ያሉ ሰዎች የትምህርት እድል ያላገኙ በዚህ ፕሮግራም ተጠቃሚ ሆነው ንግዳቸውን ራሳቸውን በኢኮኖሚ የሚደግፉበት። ሌላ ደግሞ እንደምናውቀው ወላጅ ለልጁ የትምህርት መከታተል ላይ ለማገዝ ትልቁ ችግሩ የእውቀት ማነስ ነው። ስለዚህ ወላጅና ልጆች አንድ ላይ ሆኖ ተምረው እዛው ላይ ራሱ የወላጅና የልጆች ኮሚኒኬሽንን ዴቨሎፕ ማድረግ የሚችል ትልቅ ፕሮጀክት ነው። ፕሮጀክቱ ከቀለምና ሙያ ትምህርት በተጨማሪ ቋንቋን በቋንቋ ለመማር ታስቦ የተዘጋጀ በመሆኑ እዚህ ቀጠና ላይ ያሉ ሕዝቦች በቋንቋቸው ሌላ ቋንቋ መማር እንደሚችሉ የተናገረው ወጣት ዮናታን በተለያዩ የስፖርት ዘርፍ ለተሰማሩ አትሌቶችም የቋንቋ ችሎታቸውን እንዲያዳብሩና የስፖርት እንቅስቃሴያቸውን ፕሮፌሽናል በሆነ መልኩ እንዲያካሂዱ ታሳቢ ያደረገ ፕሮጀክት መሆኑን ተናግረዋል። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት ዋና ዓላማው የትምህርት እድል ያላገኙና የትምህርት መሰረተ ልማት በሌለባቸው ቦታ ለሚኖሩ የህብረተሰብ ክፍል ባሉበት ቦታ ሆነው በቋንቋቸው እውቀትና ክህሎትን እንዲያገኙ ማድረግ መሆኑን የተናገረው ወጣት ዮናታን ፕሮጀክቱን በነጻ ተደራሽ ለማድረግ እገዛ እንደሚያስፈልጋቸው ተናግረዋል። አዎ፣ ይሄ ፕሮጀክት እኛ እንጀምረው እንጂ የሁሉም ሰው የሁሉም ኦርጋናይዜሽን ፕሮጀክት እንደሆነ ነው ምናምን ነው። ይሄንን ፕሮጀክት እውን አድርገን መጫን አፍሪካ በጣም ብራይት የሆነ ፊውቸር ያላት አፍሪካ መመስረት እንደምንችል፣ በተለይ ሆርን አፍሪካ ላይ ያለነው ቀላል የሆነ ህብረተሰብ አይደለም ያለን ኢንፍሉዌንስ ማድረግ የምንችለው ነው። ስለዚህ እኛ ነቅተን፣ ህብረተሰባችን ነቅቶ አፍሪካን መቀየር እንደምንችል ማሳየት እንደምንችል ይሄ ፕሮጀክት የሚያሳይ ነገር ነው። እውቀት ሁልጊዜ ፓወር ነው። ስለዚህ በዚህ መሰረት ይህችን ፕሮጀክት ደግሞ ሰክሰስፉል ለማድረግ እኛ ደግመን የምንጠራው ከኛ ጋር መስራት ለሚፈልግ ሰው ተዘጋጅተን በራችንን ከፍተን እየጠበቅን ነው። ዋና ጽሕፈት ቤቱን ቻይና ላይ ያደረገው አፍሪካን ቪዥን ስፖርት ኤንድ ኤዱኬሽን ዴቨሎፕመንት ወይ የአፍሪቃ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት በአስመራ፣ አዲስ አበባ፣ አንጎላና ኬንያ ቅርንጫፍ ጽሕፈት ቤቶችን ከፍቶ ለህዝቡ ተደራሽ ለማድረግ መዘጋጀቱን ወጣት ዮናታን ኤፍሬም ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች እንግዲህ ያዳመጣችሁ የቆያችሁት ጋቢና ቪዌን ነው። ይህ ፕሮግራም ከአሜሪካ ድምጽ ሬዲዮ ወደ እናንተ ይደርሳል። የዛሬ ጉዟችን እንግዲህ በዚሁ ጨርሰናል። ኤደን ገረመውና ሀብታሙ ስዩ ማብረናችሁ ነበርን። ደናደሩ የሰኞ ሰብ बोन रेडियो सगले अमेरिका थी।